ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ተፈራ፣ ሱራፌል፣ ጽዮን ሁሉም ተሳፍረዋል። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምን አመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን እንዴ፣ ሄኖክ መዝነብ ጀመረ። እንዴ፣ ኧረ በል የዝናብ መጥረጊያን አስነሳ። የዘንድሮ ዝናብ ደግሞ ምን ነው ወቅቱ ጠፋበት። አረ መስታወት ለነገሩ የከተማው ሰው እንኳ ገብቶ ይጠለላል። በበርካታ የምስራቅ አፍሪካ ሀገሮች ግን ኢትዮጵያን ጨምሮ ወቅቱን ያልጠበቀ ዝናብ የገበሬዎች ኑሮ እያመሰቃቀለ ይገኛል። ስጋን ሰማው እባላለሁ። ዝም ብሎ ያለ ጊዜ የመጣ ዝናብ ዝም ብሎ ዝም ብሎ ነው ዝም ነው። ወቅቱን ያልጠበቀ ዝናብ ምክንያቱ ደግሞ የአየር ንብረት ለውጥ ነው። የኢትዮጵያና የአፍሪካ ገበሬዎችን ብቻ ሳይሆን የሁላችንንም በተለይ የወደፊቱን ትውልድ ይመለከታል። ፈጽሞ እንዳንሳሳት። እንደ ዓለም አቀፍ ማኅበረሰብ በጋራ በዚህ ጉዳይ ላይ ካልተባበርንና ችላ ማለቱን ከቀጠልን የዓለማችን የአየር ንብረት ይዞታ ወደ ከፋ ደረጃ ይደርሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በፓሪስ ሲካሄድ በሰነበተው የአየር ንብረት ጉባኤ ላይ የተናገሩት ነው። ጉባኤው ዛሬ ተጠናቋል። ከዚህ ጉባኤ ኢትዮጵያ፣ አፍሪካ፣ ዓለም ምን ይጠብቃል? ምንስ ተገኘ? የስቱዲዮ እንግዶች አሉ። ሳር ይቅርታ፣ ዶክተር ሳራ ተወልደ ብርሃን ከመቀሌ ከዚህ ከዩናይትድ ስቴትስ ደግሞ የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች አርጋዋሽኔ አብረውን ያመሻሉ። ጥያቄ ለመጠየቅ የምትፈልጉ አድማጮቻችን በቀጥታ የፌስቡክ ገጻችሁን ክፈቱ። አሁኑኑ አት ቪኦኤ አማሐሪክ ላይ ጥያቄዎቻችሁን አንሱ፣ ተሳተፉ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች ለምሽቱ ለተመረጡት አጫጭር ዜናዎች ጽዮን ግርማ ነኝ። የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ በፓሪስ የአየር ንብረት ለውጥ ስብሰባ በርካታ ለውጦች መመዝገባቸውንና ከስምምነት ላይ መደረሳቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ በዛሬው ዕለት በሰጡት መግለጫ ከፈረንሳይ የውጭ ጉዳይ ሚኒስትር ሎረንት ፋብየስ ጋር መነጋገራቸውንና በስብሰባው ተሳታፊ በሆኑት ሀገራት መካከል ስምምነት ላይ መደረስ የተቻለው ከበርካታ ውይይትና መደራደር በኋላ እንደሆነ ገልጸዋል። ጆን ኬሪ ስለ ስብሰባው ሲናገሩ በጣም ገንቢ ስብሰባ ነው ያካሄድ ነው። በተለይ ትላንት ማምሻውን በርካታ ለውጦች ተካሂደዋል። ግን አንዳንድ አስቸጋሪ ጉዳዮች ላይ እየሰራ ነው። በነዚህ ጉዳዮች ላይ ዛሬ ከሚመለከታቸው አካላት ጋር እንነጋገራለን ብለዋል። ጆን ኬሪ ትልቁ አለመግባባት የተከሰተው በማደግ ላይ ያሉ ሀገሮች ለካርቦን ጋዝ መለቀቅ የሚከፍሉት ዋጋ እና የዚህ ስምምነት ዘላቂ ዓላማን በሚሉት ላይ መሆኑን ተናግረዋል። በሌላ ዜና የአውሮፓ ህብረት ለኤርትራ የ200 ሚሊዮን ዩሮ የረዥም ጊዜ ድጋፍ እንደሚሰጥ ዛሬ አስታውቋል። ህብረቱ እርዳታውን ለኤርትራ የሚሰጠው ከ11ኛው የአውሮፓ ልማት ፈንድ ሲሆን ሀሳቡም ድህነትን ማስወገድና ማህበራዊና ምጣኔ ሀብታዊ ልማትን ማፋጠን እንደሆነ ተገልጿል። የአውሮፓ ህብረት በብሔራዊ የመጠቆሚያ መርሃ ግብሮ አማካኝነት ድጋፉን በመጪዎቹ አምስት ዓመታት እስከ አውሮፓውያን ሀያ ሀያ ዓመተ ምረት ድረስ ሁለት ሺ ሀያ ዓመተ ምረት ድረስ ማለት ነው ለኤርትራ የሚሰጠው በኢነርጂ ልማትና በአስተዳደር ላይ ለሚካሄዱ ስራዎች ማከናወኛ እንደሆነ ታውቋል። በሀያ ስምንቱም የአውሮፓ ህብረት አባል ሀገሮች ሙሉ ድጋፍ ያለው ይህ ድጋፍ በዛሬ ምንዛሬ አራት ሚሊዮን ስድስት መቶ አርባ አራት ይቅርታ አራት ቢሊዮን ስድስት መቶ አርባ አራት ሚሊዮን አንድ መቶ ሰባ አምስት ሺህ ስምንት መቶ ሀያ አራት የኢትዮጵያን ብር ያክላል። በሌላ ዜና የዩናይትድ ስቴትስ እና የሩሲያ ዲፕሎማቶች በሶሪያ ሰላም የማስፈን ሂደት ላይ በዛሬው ዕለት የሚያደርጉት ውይይት በጣም ገንቢ የሆኑ በጎ ነገሮችን ይዞ ይጠናቀቃል ተብሏል። የዩናይትድ ስቴትስ ካሜሮን በቦኮ ሀራም ላይ የምታካሂደው ውጊያ የሚረዳ የሚረዳት መሳሪያ ልግሳለች። መሳሪያዎቹ ከትናንት በስቲያ ማታ ካሜሮን ገብተዋል። የዩናይትድ ስቴትስ ካሜሮን በጽንፈኛው ቡድን ላይ በምታካሄደው ውጊያ የሚረዳ ወታደሮችን ከሁለት ወራት በፊት መላኳም ይታወቃል። አድማጮች ለሰዓቱ የተመረጡት ዜናዎች እነዚሁ ነበሩ። ቀሪ ዝግጅቶችን ከጋቢና ቪኦኤ ተከታተሉ። Yeah Gabina goes watching Katalal henoksa magazina and him Mustaw Taragoning Gabina Vioe I've run Katmasan Gabina Vio, let's cross boundaries together. የፈረንሳይ መዲና ፓሪስ ባለፈው ወር ውስጥ የዜና ማዕከል ሆና ነው የሰነበተችው። ስለ ሽብር ጥቃቱ ለማንሳት አይደለም። የተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ላለፉት ሁለት ሳምንታት ሲካሄድ የሰነበተው በዚያው በፓሪስ ነው፣ ዛሬ ይጠናቀቃል። የአየር ንብረት ለውጥ ሩቅ ሊመስል ይችላል። ለውጡ ግን ፈጣንና ውሃ ሲወስድ እያሳሳቀ ነው አይነት ሆኗል። ይሄ ሁኔታ ደግሞ የዓለም መሪዎችን አሳስቧል። እንደ እኛና እንደ እናንተ ላላችሁት ደግሞ የወደፊት ኑሯችንን ይመለከታልና ከማሰብም አልፎ ይጎዳል። አሁን በምንነጋገርበት ወቅት ለውጡ ድርቅና፣ ረሃብን የውሃ መጥለቅለቅን በማስከሰት ላይ ነው። የዛሬው ዝግጅታችን በዚህ ላይ ያተኩራል። አብራችሁን ቆዩ። ሽርን ገቢና ቪኦ ኤ ኩቄ ሰው ራዲየን ዘሀከ ታረደ ሄኖክ ፈንቴ ደ መስታወት አረጋው ጋቢናቪኤ ከአንድ መቶ ዘጠና ሀገራት በላይ የተሳተፉበት በፈረንሳይ ፓሪስ በመካሄድ ላይ የሚገኘው የአየር ንብረት ለውጥ ኮንፈረንስ ማምሻውን ይጠናቀቃል። የዓለም መሪዎች እስከ ረቡዕ በስብሰባው የተካፈሉ ሲሆን ትናንትና ዛሬ ደግሞ የየሀገሪቱ ወኪሎች በዓለማችን አጠቃላይ የሆነ የአየር ንብረት ለውጥ መፍትሄን ለማበጀት ሲደራደሩ ቆይተዋል። ረቡዕ ዕለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባደረጉት ንግግር የአየር ንብረት ለውጥ ጊዜ ሊሰጠውና ማጓተቻ ምክንያቶች ሊደረደርበት የሚገባ ጉዳይ አይደለም ብለዋል። መስታወት አራጋው ዝርዝሩን ይዛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በፓሪስ በተካሄደው የአየር ንብረት ለውጥ ስብሰባ ላይ እንዳስታወቁት ከዚህ በፊት የሚደረገውን እርዳታ በጥፍ በመጨመር በአየር ንብረቱ ለውጥ ለተጎዱ ሀገራት እርዳታን ለመስጠት እቅድ ተይዟል። ዩናይትድ ስቴትስ በሚቀጥሉት አምስት ዓመታት ከሚሊዮን ዶላር በላይ እርዳታ እንደምታደርግ ኬሪ በጉባኤው ላይ ተናግረዋል። ከሌሎች ያደጉ ሀገሮች ደግሞ የመቶ ቢሊዮን ዶላር እርዳታ በአጠቃላይ ለአየር ንብረት ጥበቃ ይውል ዘንድ ቃል ተገብቷል። በዚህ ኮንፈረንስ ትልቁ የመወያያ ርዕስ የነበረው ለአየር ንብረት ጥበቃ ስለሚውለው ገንዘብ አጠቃቀም ላይ ነበር። የአየር ንብረት ለውጡ በጣም አጣዳፊ ነው። ለውጡም ከመብዛቱ የተነሳ ችግሩን መስማትና ማየቱን እየለመድ ነው መተናል ብለዋል ጆን ኬሪ በፓሪሱ ኮንፈረንስ ላይ ባደረጉት ንግግር to see that our planet is already changing. በዓለማችን እየታየ ያለውን የአየር ንብረት ለውጥ ለመረዳት የግድ ሳይንቲስት መሆን አይጠበቅብንም። የውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ በቻይና በህንድ ስለተከሰተው የውሃ መጥለቅለቅና ስለ ቤጂንግ የአየር ንብረት ብክለት አንስተው ነበር። ፈጽሞ እንዳነሳ ሰዓት እንደ ዓለም አቀፍ ማኅበረሰብ በጋራ በዚህ ጉዳይ ላይ ካልተባበርንና ችላ ማለቱን ከቀጠልን የዓለማችን የአየር ንብረት ይዞታ ወደ ከፋ ደረጃ ይደርሳል። ሆን ብለን ሂደቱን ማስተጓገል ከቀጠልንም በምጪው ትውልድ ተወቃሾች እንሆናለን። በሌላ ወገን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደገለጸው ኢትዮጵያ ከ50 ዓመት በኋላ በከፍተኛ ድርቅ እየተመታች ነው። አስር ነጥብ አንድ ሚሊየን ህዝብ በመጪው አንድ አመት ጊዜ ውስጥ ኢትዮጵያ ከባድ የምግብ እጥረት እንደሚገጥማት ከግማሽ በላይ የሚሆኑት ደግሞ ህጻናት መሆናቸውን የኢትዮጵያ መንግስት አስታውቋል። አስር ሚሊየን ህዝብ በመጪው አንድ አመት ጊዜ ውስጥ ኢትዮጵያ ከባድ የምግብ እጥረት እንደሚገጥማት ከግማሽ በላይ የሚሆኑት ደግሞ ህጻናት መሆናቸውን የኢትዮጵያ መንግስት አስታውቋል። ከረሃቡ ሌላ በጣም አሳሳቢ የሆነው ከ400 ሺህ የሚበልጡ ህጻናት ለእድገታቸው አስፈላጊውን የተመጣጠነ ምግብ እጥረት ካለማግኘት በተጨማሪ ከድርቅ ጋር ተያይዞ ለሚመጣ በሽታዎች መጋለጣቸው ነው። የሚበላውን ከማግኘታቸው በተጨማሪ አስቸኳይ የህክምና እርዳታዎችን ይፈልጋሉ። እንደሚታወቀው ከኢትዮጵያ ህዝብ 80 በመቶ የሚሆነው የሚተዳደረው በግብርና ስራ ላይ ነው። ገበሬዎቹ ዝናብን ጠብቆ ከማረስ ባለፈ የዘመናዊ እርሻን ለመተግበር አቅሙም እውቀቱም የላቸውም። እናም የአየር ንብረት በሚቀያየርበት ጊዜ የመጀመሪያ ተጎጂዎቹ እነሱ ይሆናሉ። የኤሊኖ የአየር ለውጥ የፈጠረው ይህ ከባድ ድርቅ የዝናብ ወቅቶችን ዝናብ አልባ አድርጓል። በኢትዮጵያም ከሰኔ በፊት ምንም አይነት ዝናብም ሆነ ምርት አይጠበቅም። የኢትዮጵያ መንግስት ረሃቡን ለመቆጣጠር ይረዳ ዘንድ መቶ ዘጠና ሁለት ሚሊዮን ዶላር ወጪ መመደቡን አስታውቋል። የተባበሩት መንግስታት ድርጅት ዳይሬክተር ጆን ግልሃምም በድርቁ ለተጎዱ አካባቢዎች 1.4 ቢሊዮን ዶላር እርዳታ እንደሚያስፈልግና በፓሪሱ የአየር ንብረት ለውጥ ስብሰባ ላይ የተቀመጡት መሪዎችም በዚህ አጋጣሚ አስፈላጊውን እርምጃ እንዲወስዱ ጥሪ አቅርበዋል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስታወት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ተክለ አሜሪካራ ጋቢና ቢና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ሬዲዮ በአጭር ሞገድ በ68 ና በ1580 80 ከምሽቱ አንድ ሰዓት ጀምሮ ታገኙናላችሁ። በፌስቡክና በትዊተር በአሁኑ ሰዓት ጥያቄዎቻችሁን አስተያየቶቻችሁን እያስተናገድን ነው። አት ቪኦኤ አማሐሪክ ላይ በፌስቡክም በትዊተርም ታገኙናላችሁ። አሁን በቀጥታ ከስቱዲዮ እንግዶቻችንን እንሰማለን። አድማጮቻችን ጥያቄ በመጠየቅ በቀጥታ ተሳትፎ፣ በፌስቡክም በትዊተርም ጥያቄዎቻችሁን አሁኑኑ አድርሱን፣ እኛም እናቀርባለን። እንግዶቻችንን እናስተዋውቃችሁ። የደንና የምግብ ሳይንስ ጥናት ባለሙያ ዶክተር ሳራ ተወልደ ብርሃንና አርጋ ዋሽኔ የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች ከሆኑት አንዱ ነው። እንደምናመሻችሁ በሉ እስኪ ጋቢና ተሳፈሩ። ሁሌም ለሁሉም ሰው ክፍት ነች እቺ ታክሲ። እንዴት ናችሁ? ጣና አስተለኔ ነው እናመሰግናለን እንግዲህ አስቀድማችሁ ስታዳምጡ ነበረ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የከባቢ አየር ለውጥ የአየር ንብረት ለውጥ አጣዳፊ ጉዳይ እንደሆነ ነው የገለጹት እንግዲህ ዛሬ ሲጠናቀቅ ምን ይጠበቃል የሚለውን እስኪ ጥያቄና አንሳ ዶክተር ሳራ ከመቀሌ እሺ ዛሬ እንግዲህ ስብሰባው ሲጠናቀቅ የዓለም ሀገራት በህብረት አየር መበከል ማቆም ወይም ደግሞ ብክለትን መቀነስ እንዲችሉ የሚያስችላቸውን መንገዶች ይስማማሉ ብለን ተስፋ እናደርጋለን። ከዛም በተጨማሪ ያደጉት ሀገሮች ስለሆኑ ብዙ ብክለት የሚበክሉት ያላደግን ሀገሮች እንደ ኢትዮጵያ ከሚበክሉት ብክለት የተነሳ ጉዳት እኛ ላይ ይደርሳል። ያን ጉዳት እንዴት አድርገን መቋቋም እንችላለን በሚለው መልኩ እነሱ በአጠፉ ጥፋት እኛ ዋጋ እየከፈልን ስለሆነ የምንከፍለው ዋጋ ቀለል የሚልበትን መንገዶች መፈለግ፣ እዚህ ላይ የገንዘብ ድርድር ይኖራል። ይህንን እንጠብቃለን። አርጋዋሽኔ በኮፐንሃገን ከአምስት ዓመት በፊት በተካሄደው ጉባኤ ላይ ተገኝተ ነበረ ድርድሮቹንም በቅርብ ስትዘግብ ነበረ እስኪ ከኮፐንሃገን እስከ ፓሪስ ያሉ ልዩነቶችን እና የተገኙ መርታዎችን ግለጽልን አዎ ጥሩ እንግዲህ በኮፐንሃገን የነበረው ድርድር ላይ በተለይ በአለም ትልቅ የሚባሉት ሀገሮች ቻይና እና አሜሪካ ፈጽሞ ሊስማሙባቸው የማይችሉ ነገሮች ሰፊ ነበሩ ባለፉት አምስት አመታት ውስጥ በተለይ ያለፈውን አንድ አመት ደግሞ ሁለቱ ሀገራት በየራሳቸው እርምጃ ወስደዋል። ቻይና በሁለት ሺ ሰላሳ ሀያ በመቶ የበካይ ጋዝ ልቀት የነቀነሳለሁ ብላለች። አሜሪካን በበኩሏ እንደዚሁ በሁለት ሺ ሀያ አምስት አካባቢ እስከ ሀያ ስምንት በመቶ የጋዝ ልቀት ለመቀነስ ብክለትን ለማጥፋት ቃል ገብታለች። ይሄ ትልቅ እርምጃ ነው እንግዲህ። እና ይህንን ከዚህ ድርድር በፊት ይህንን እርምጃ መውሰዳቸው በሁለቱ ሀገሮች መካከል የነበረውን ውጥረት አርግቦት አሁን ወደ ስምምነት ሊያመጣቸው የሚችል ጥሩ መንገድ ከፍቷልና ጥሩ አጋጣሚ ነው። ግን ሌሎች አዳዲስ ሀገሮች መጥተዋል። ህንድን፣ ብራዚልን የመሰሉ ሀገሮች ደግሞ አዲስ አሁን በፓሪስ ሊጠናቀቅ እየተቃረበ ባለው ውይይት ላይ እንደ እኛ ታዳጊ ሀገር ነው መባል ያለብን ይላሉ። ግን የብክለት መጠናቸው ከፍተኛ ነው። እነዚህ ሀገሮች የህዝብ ብዛታቸውም ትልቅ ስለሆነ እንዲህ አይነት አዳዲስ ነገሮች እየተከሰቱ ነው እና እሱን ሳይ አሁን አዲስ ስምምነት እንደው በጣም ቁርጥ ያለ ስምምነት ይኖራል ወይ እሱ ሌላ ጥያቄ ነው። ብዙ ጊዜ ስምምነት ላይ መድረስ ይሄ በመንግስታቱ ድርጅት ማዕቀፍ ውስጥ ያለ ስለሆነ ሁሉም ሀገሮች የመንግስታት ድርጅት አባል ሀገሮች መስማማት አለባቸውና አንድ ሀገር ካልተስማማ ስምምነት አይኖርም። ስለዚህ ስምምነት ላይኖር ይችላል ይኖራል ብለን በመቶ ፐርሰንት እርግጠኝነት አይደለም የምንጠብቀው። ግን ደግሞ ከዚህ በፊት ከነበሩት ስምምነት ስምምነቶች የተሻለ ደረጃ ላይ የሚያደርሰን አንድ እርምጃ ይኖራል ብሎ እሱን መጠበቅ ነው። ስምምነቱ ባይዘወይ ዛሬ ላያልቅ ይችላል። ቅዳሜና አውድም ሊቀጥል ይችላል ውይይቱ እና ድርድሩ። ስለዚህ የፖሊሲውን ጉዳይ በኋላ መለስ ብለን እንነጋገርበታለን። አርጋው፣ እስቲ የእኛንስ ኑሮ በምን ይመለከታል የሚለውን እንመልከት። ኢትዮጵያ ውስጥ በአሁኑ ጊዜ የዝናብ እጥረት ተከስቷልና፣ በተለያዩ አካባቢዎች ደውለን ያነጋገርናቸው ገበሬዎች ሕይወታቸውን በምን አይነት መልኩ እንደጎዳው አሁን ያለውን ደግሞ ጫና ገልጸውልናል። እስኪ ከእነሱን እንስማና አስተያየት እንወስዳለን። ተመስልኝ ለመናችን ምንድን ነው የሚባለው? አካባቢ ቀዩ ጋር ስምሽ ማን ንበል? ሽሽግ ሞይላ? ወዴት እየሄዳችሁ ነው? ገበያ የት ነው ገበያችሁ? ቆቦ። ክረምቱ እንዴት ነው? እዚህ አካባቢ ክረምቱ ያረባ ነው የለውም? እንዴት እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው፣ ደርሷል። አይዳ ይህ ያለው ይባላል አይባልም የለውም? ቀንሷል ቀንሷል። ቀንሷል። እንደዚ እንደ ሀይል እንዳለፈው አይደለም። ገደለኛ ሰው ይበቃኛል። እንግዲህ ዛሬ ደግሞ ዝናብ ዘንቧል መሰለኝ። አሁንም ትንሽ ያካፋል። ያለውን ሰው ብል ያበላሽ ነው እንጂ ሊጠቅመን አይደለም። ባይሆን ይህን አትወዱትም? ይህን አንወደውም። እስከዛ መስከረሙ ና ዚ ላ ጥሩ ነ ቢሆን መስቀሩ ላይ ይጠቅመን እኮ። የአሁኑ ምንም አይጠቅመንም። ሊያበላሽ ነው የምናገኘው ምስጋን ሰማው እባላለሁ። ዝም ብሎ ያለ ጊዜ የመጣ ዝናብ ዝም ብሎ ዝም ብለን እዚ ቆይታነ ገለባውን ነገፈን ቀለል እየመጣ ነው እና ክረምቱ እንዴት ነው? አያስደስትም። አያስደስም። ትክክል አልሰራም። ትክክል አልሰራም። ረሃብ እንዴት ነው? እዚያ አካባቢውን የተራበ ሰው አለ? አረገኝ ወዲ ሆድ ሞልቶ አልበላም። ግን በረሃብ ምክንያት የሞተ ሰው አለ? የታመመ ሰው አለ? እርሱ የሚያውቁት እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም። ደህና ነን አይቀደም እንኳን ሞት ንበራው ደህና ነን። እየተፈራገጥን ነው እየተፈራገጥን ነው ያለውን ሁኔታ የሚገልጽ ቃል ሊሆን ይችላል። እስኪ እንዲያው በአጠቃላይ የአየር ንብረት ለውጥ በኢትዮጵያ በተለይ ኤልኒኞ የምስራቅ አፍሪካ ሀገሮችን በስፋት እየጎዳ ነው። እንዴት ይያያዛል? ይሄ ከፓሪስ ዓለም አቀፍ ጉባኤ ጋር እንዴት ነው የሚያያዘው? አርጋው ጥሩ ያው በቀጥታ ይያያዛል። አንተም እንደገለጽከው ምክንያቱም በዝናብ ላይ ጥገኛ የሆነ ኢኮኖሚ በዝናብ ላይ ጥገኛ የሆነ የግብርና ስራ ነው ያለን። እንደምታውቀው የሀገሪቱ ስልሳ በመቶ አካባቢ ቆላማ ነው፣ የተወሰነ ሰብል ያበቅላል፣ በአብዛኛው ደግሞ ከብቶች የሚኖሩበት አካባቢ ነው እና የግጦሽ ሳርና ውሃ ያስፈልጋል። ስለዚህ የዝናቡ አለመኖር በቀጥታ ሕይወታችንን በቀጥታ የሚመለከት ነው። ግን ደግሞ የኤልኒኖ ክስተት ብቻ ሳይሆን ራሳችን በራሳችንም አካባቢያችንን በአግባቡ ባለመጠበቃችን የኤልኒኖ ክስተት በሚመጣበት ጊዜ ወይም እዚህ አየር ጠባይ ለውጥ በሚከሰትበት ጊዜ ችግሩ የተባባሰ እንዲሆን ያደርጋል። ልክ እንደ መቀስ ነው። አንድ ከላይ አንድ ከታች ነው የሚቆርጠን እና ሁለት ሁለት ፈርጅ ያለው ጉዳት ነው የሚደርስብን እና አካባቢያችንን በአግባቡ ካልጠበቅን የበለጠ ጉዳቱን ያባብሰዋል። ግን ደግሞ እንዲህ አይነቱ ክስተት በዋነኝነት የሚከሰተው በዚህ ባህልል የአየር ሰባይ ለውጥ ምክንያት ነው። ምንም ግልጽ ቀጥተኛ ነው። ዶክተር ሳራ እዚህ ላይ አጠር ያለ አስተያየቶትን ልውሰድ እና ወደ በኋላም የምንወያይበት ጉዳይ ነው። ያው ወንድሜ በትክክል ገልጾታል። አንደኛ ያው እየተከሰተ ያለው ድርቅ የአየር ንብረት ለውጥ ውጤት ነው በል ጊዜም ክረምት ቢሆን ሁለቱም ወቅቶች ዝናብ አልነበረን ኢትዮጵያ በዘንድሮ ና ይህም የተከሰተበት ምክንያት የአየር ንብረት ለውጥ ውጤት ነው። የአየር ንብረት ለውጥ ባይኖር ዝናብ ወቅቱን ጠብቆ ይዘንብ ነበረ ነው። እንግዲህ ምን እናድርግ የሚለው ላይ ተመልሰን ወደ በኋላ የምንወያይበት ይሆናል። ቆዩን አብራችሁ። ከአድማጮች የተነሱ ጥያቄዎችም አሉ መልስ ትሰጡናላችሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው ጋቢና ቪኦኤ የጋቢና ጉዞ ይቀጥላል ዶክተር ሳራና አርጋው አብራችሁን ትዘልቃላችሁ አድማጮች እስከ ምሽቱ ሁለት ሰዓት ድረስ አብራችሁን በዚች አሪፍ ታክሲ አሪፍ ባጃጅ አሪፍ ሎንችና አብራችሁን ከአድማስ ተሻገሩ helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gabina gabina gabina waxaad dhegaysanaysaan gabina v o a gainaaaaina ጋቢና ቪኦኤ የቁም ነገርና የደስታ ሰዓት ዝግጅታችን ይቀጥላል። ስለ አየር ንብረት ለውጥ ጉዳያችን ብለን እየተወያየን ነው። ለምን ኑሯችንን ስለሚመለከት፣ ሕልውናችን የነገ ተስፋዎቻችን ሁሉ እዛ ላይ ነውና በጤናማና የተረጋጋች የተሟላች ዓለም ስታስፈልገን ስለምታስፈልገን ነው። ስለዚህ ስለዚህ ጉዳያችን ብለን እንወያያለን። እናንተም ተሳተፉ። አሁኑኑ በፌስቡክና በትዊተር ተፈራ ግርማ ተፈራና እና ዲጄ ፋትሱ አስተያየቶቻችሁን እየተቀበሉ ነው። አት ቪኦኤ አማሃሪክ ሃሽታግን መጠቀም ከፈለጋችሁ ሃሽታግ ጋቢና ቪኦኤ፣ ሃሽታግ ክላይሜት ቼንጅ አፍሪካን ተጠቅማችሁ አስተያየቶቻችሁን ስጡን። ጥያቄዎቻችሁንም ብታደርሱን ከዚህ ከስቱዲዮ መልስ ወደ እናንተ እናመጣለን። የአየር ንብረት ለውጥ በኢትዮጵያ የከፋ ጉዳት ሲያስከትል ቆይቷል። በአሁኑ ወቅት ደግሞ የዝናብ እጥረትና ወቅቱን ያልጠበቀ ዝናብና ድርቅ የምግብ እጥረት አስከስቷል። ጽዮን ግርማ ተጨማሪ አላት። በበልክ ዝናብ መጥፋትና ኢሊኖ ባስከተለው ድርቅ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለምግብ እጥረት ተጋልጠው ቆይተዋል። በእርግጥ በኢትዮጵያ መንግስት በኩል ከወራት በፊት ይሰጡ በነበሩ መግለጫዎች ድርቁ በዝናብ እጥረትና በአየር መዛባት ምክንያት የተከሰተ አነስተኛ ችግር እንደሆነ ሲነገር የነበረ ቢሆንም፣ በመጨረሻ ግን ይፋ ወጥቶ በኢሊኖ ምክንያት በተፈጠረ የአየር መዛባት በአገሪቱ የተለያዩ አካባቢዎች ከፍተኛ ድርቅና ያልተጠበቀ ዝናብ እንዲሁም በአንዳንድ አካባቢ አካባቢዎች ጎርፍ በመከሰቱ ስምንት ነጥብ ሁለት ሚሊዮን ኢትዮጵያውያን ለረሃብ መጋለጣቸውን አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም መንግስት ገልጿል። የዚህ ቁጥር እውነትነትም አጨቃጫቂ ሆኖ ቆይቶ ከቀናት በፊት መንግስት ባወጣው ሌላ መግለጫ አስር ነጥብ አንድ ሚሊዮን ህዝብ ለድርቅ መጋለጡን አስታውቋል አስቸኳይ የምግብ እርዳታ እንዲሰጥም ጠይቋል። ይህን በሚመለከት ቀደም ሲል የተለያዩ ሪፖርቶች ቀርበው የነበረ ሲሆን በወቅቱም የኢትዮጵያ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ በኢትዮጵያ ያለውን የአየር ሁኔታ እየመዘገቡ ለሚመለከታቸው አካላት እንደሚያስተላልፉ ገልጸው ስለተፈጠረው የዝናብ እጥረት አስረድተው ነበር። የክረምቱ ሁኔታ በጣም ደካማ እንደነበረ፣ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አድርጎ ነበረ ማለት ነው በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖው እርጥበት ያለ ነገር ነው። ድሮ የምታውቀው ኃይለኛ ንፋስ የጥቅምቱ ንፋስ የለም ዘንድሮ በጣም ደካማ ነበረ። ለምንድን ነው እንደዚህ የሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው በበጋው እና በዚህ ጥቅምትም ነበረ፣ አሁንም በዚህ ህዳር መጀመሪያ ላይም አለ ቤት ማለት ነው። በዚህ በክረምቱ ጊዜ የዘናቡ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ ነበረ ማለት ነው እና ይህን በምስራቁ የሀገራችን ክፍለ በጣም ከፍተኛ የሆነ እጥረት ነበረ። ድሮ ማግኘት ከነበረበት መደበኛ በታች በአብዛኛ ቦታዎች ታይተዋል ማለት ነው። በምዕራቡ በኩል በጣም ጥሩ ነው፣ እኛ እንዳየ ነው። ጥሩ ነው። አንዳንድ ገበሬዎችን ምትንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። የተስተካከለ እርጥበት ነበረ ነው ምሎት ት የምሉት ማለት ነው። ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ ጀምሮ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም ና ነበረ ነው እርጥበቱ ጥሩ ነበረ። ለሳርም ጥሩ ነው ነው የምሉት። ድርቁ በከፍተኛ ሁኔታ እንዳጠቃውና የበርካታ ከብቶች ህይወት እንደረገፈበት በከባድ ድርቅም እንደተመታ የሚነገረው አፋር ክልል ዋነኛው ነው። ነዋሪዎች የዝናብ እጥረቱ ያስከተለባቸውን ችግር ሲናገሩ ሐውሳ በተባለ ቦታ አነጋግረናቸው የነበሩ አቶ ሀሰን የተባሉ አባት እንዲህ ነበር ያስረዱን። የድርቁ ለዝናብ እጥረቱ እኮ ነው አንደኛው። ሁለተኛው ወያኔ የሚባለው ዛፍ አለ። ያ ዛፉ የበቀለበትን ቦታዎቹ ሳር የሚባለው ነገር አይበቅልም። በሁለተኛው ድርቅ ውሳናል። አፋር ክልል ያሉ ነዋሪዎች ወያኔ ያሉ የሚጠሩት የአረም ዘር ሳሩን ለማጥፋት እንደ ምክንያትነት ቢጠቀስም ዋነኛው ችግር ግን የዝናብ እጥረቱ እንደነበር ሲናገሩ ተደምጠዋል። በዚሁ ክልል ተላለክ በተባለ ቦታ ከሚገኙ ነዋሪዎች አንዱ የዝናብ እጥረቱ ያስከተለውን ድርቅ ለረሃብ እንዳጋለጣቸውና ይህም ወደ ከፋ ሁኔታ እየወሰዳቸው እንደሆነ ይናገራሉ። በጣም ከፍተኛ ድርቅ ነው። በመጀመሪያ ክረምት ላይ ተኛ ሆኖ መጥተዋል። ሁለተኛው ስጉም የሚባል ስጉም አለች። ያቺ ሁለተኛው ተከታይ ክረምት ነበረች፣ ዝናብ ነበረች። ያንን ዝናቡን ደግሞ አነስተኛ ሆኗል። ይህ ሶስተኛው ከደዳ የሚባል ነገር ነበረች። ያችን ደግሞ አነስተኛ ሆኖ አሁን የመጡበት በጣም ከብቶቹ እና የግመሎቹና የፍየሎቹና ከፍተኛ ድርቅ መጥቷል። ከብቶቹ በጣም እንትን ሳሩን የለም ሳሩ ሲያቱ መሞት ነው፣ እየሞቱ ነው። አሁን ከፍተኛ ነው። ከፍደናሙ ደግሞ ክረምቱ በጣም እኛው ዋነኛት የምንጠብቀው ክረምት ነው። ክረምቱ በጣም አነስተኛ ሆኗል፣ አልዘነበም። አሁን ይሻላል ብለን እየጠበቅን እየጠበቅን ነበር። አሁን እየባሰ መጣ። ደግሞ በሁመራ ዞን አደባይ ራውያን ሴንትራል በረከት የተባለው ቦታም ድርቁ ከፍተኛ እንደሆነና በዚህም ምክንያት በረሀብ እየተጠቁ እንደሆነ ይናገራሉ። የአካባቢው ነዋሪ አቶ ጎመራ ገሰሰም ስለዚሁ ሲያስረዱ ሁመራ ዞን ምዕራብ ከትግራይ ወደ ምዕራብ ሆኖ ከአደባይ ጀምሮ ራውያን ሴንትራል በረከት የሚባል በጣም የከፋ ራብ ያለበት አካባቢ ነው። በእርግጥ ማይካድራ አካባቢም ረሃብ አለ፣ ግን በከፊል ነው። በከፊል ማይካድራ ወደ ማይሰገን ወደ ዳንሻ አካባቢና ወደ አብደራሲ አካባቢ ትንሽ አዝመራ አለ፣ ጥቂት ነው። ለነገሩ ግን የከፋቸው ግን አራቱ ጣቢያዎች ናቸው። በአጠቃላይ በዝናብ እጥረቱና በትዛባ የአየር ንብረት ምክንያት የተነሳው ድርቅ ተባብሶ በርካቶችን ለረሃብ አጋልጧል። በቅርቡም የሕጻናት አድን ድርጅትና የዓለም የምግብ ፕሮግራም የኢትዮጵያ መንግስት ያወጣውን አስር ነጥብ አንድ ሚሊዮን ህዝብ ቁጥር በመጥቀስ አስቸኳይ የምግብ እርዳታ የተመጣጠነ ምግብና ሕክምና ማግኘት ካልተቻለ መጪው ጊዜ አስከፊ ይሆናል ሲሉ ስጋታቸውን ገልጸዋል። ጋቢና ቪኦኤ ወደ መጠናቀቁ ተቃርበዋል። የማጠቃለያ ሀሳቦች አሉን። እንግዶቻችን ዶክተር ሳራ ተወልደ ብርሃንና አርጋዋሽኔ መስመር ላይ ያሉ። አሁንም እንግዲህ ለማጠቃለል ያህል አፍሪካ፣ ኢትዮጵያ ምን ትጠብቃለች በሚለው ና ምንስ ሊገኝ ይችላል በሚለው ዶክተር ሳራ እርስዎን ላስቀድም። እሺ፣ ባጠቃላይ አሁን የተደረገው ያለው ውይይት ጥሩ ማጠቃለያ ካገኘ ኢትዮጵያ እየተጓዘችበት ያለችው የግሪን ኢኮኖሚ ዴቨሎፕመንት ደን ልማትን በተመለከተ ብዙ ግብአት ማግኘት እንችላለን። አካባቢ እንክብካቤን በተመለከተ ወንድሜን ቅድም እንደገለጸው ሁለት መቀስ ከሚሆን እኛም አካባቢያችንን በማዳን የእርሻ ሁኔታችንንም መቀየር እድሎች ይኖሩናል ማለት ነው። ከውጭ ድጋፍ ተጨማሪ እየሰራን ይህንላለን። እሺ አቶ አርጋዋሸኔስ ምን አስተያየት ይሰጡናል? እኔ የምጠብቀው እንግዲህ ከስምምነቱ ከዚህ ቀደም ቃል ከተገቡ የገንዘብ ድጋፎች መካከል በጣም ትንሹም ቢሆን ወደ የታዳጊ ሀገሮቹ ይሄዳል። ሁለተኛው የተሻለ የፖለቲካ ስቴትመንት ይኖራል ወይም ደግሞ የፖለቲካ ቃል ኪዳን ይኖራል እንጂ ቁርጥ ያለ በተለይ ሳይንሱ የሚጠይቀው ስምምነት ይኖራል ብዬ አልገምትም። በዚህ በፓሪሱ ጉባኤ እንደተለመደው ወደሚቀጥለው ጊዜ ይዛወራል ብዬ ነው የምገምተው። ውይይታችንን እንቀጥላለን። አት ቪኦኤ የአማሐሪክ ላይ ፌስቡክ ላይ ጠብቁን። ስናስተናግድ አብረናቸው ያመሸ ነው ሄኖክ ሰማ ጊዜርና እኔም መስታወት እንግዶቻችንን እናመሰግናለን። ጋቢና ቪኦኤ